የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ማንኛውንም የሰብአዊ እርዳታ ስርቆት በተመለከተ የሚቀርቡ ክሶችን እንመረምራለን ሲል የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስታወቀ። የህወሀት ቃል አቀባይ አቶ ጌታቸው ረዳ ዛሬ ጳጉሜ ሁለት በትዊተር ገጻቸው ባቀረቡት ክስ የኤርትራ ሰራዊት በተለያዩ ግንባሮች ጥቃት እየፈጸመ ይገኛል፣ የአዲግራት ከተማ ዳርቻዎችንም ሲደበድቡ ውለዋል ሲሉ ወንጅለዋል። ዝርዝሩ ደርሶናል። በእለቱ አቢርስ ይቀርባል። ትምህርት ቤት አለ። በጦርነቱ ሳቢያ ከቆቦ ወረዳ ጉራ ወርቄ ቀበሌ ከተና- ከተፈናቀሉ ነዋሪዎች ያሉበትን ሁኔታ አስመልክተው ለአሜሪካ ድምፅ የተናገሩ አንዲት ተፈናቃይ ድምፅ ነው የሰማችሁት። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ ጳጉሜ 2 2014 ዓ ም ጤና ይስጥልኝ። እንደምናመሻችሁ፣ ክብራትና ክብራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማሬ፣ የቴክኒክ መሐንዲሱ ቢል አንድራዴ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ዕለቱ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። የሰዓቱ የዓለም ዜና ይቀድማል። ከደረጀ ደስታ ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋናውና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በዩክሬን ጦርነት ሳቢያ በሩሲያ በተዘጋው የጥቁር ባህር የዩክሬን እህል እንዲወጣ ለማስቻል እየተንቀሳቀሰ በሚገኘው አካል አማካይነት ከዩክሬን የተላከው የመጀመሪያው የእህል እርዳታ ኢትዮጵያ በሚገኘው ዋነኛው የእህል መጋዘናችን ገብቷል ሲል የዓለም ምግብ ድርጅት ዛሬ አስታውቋል። ድርጅቱ በትዊተር ገጹ ባሰፈረው መልዕክት እህሉ አንድ ወር ለሚሆን ጊዜ በድርቅና በግጭት የተፈናቀሉ 15 ሚሊየን ሰዎችን ለመርዳት ይውላል ብለዋል። በሚቀጥሉት ወራትና በሚቀጥለው ዓመት መጀመሪያ የሶማሊያውን ረሃብ ለመከላከል ቢያንስ አንድ ቢሊዮን ዶላር ያስፈልጋል ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአስቸኳይ እርዳታ አስተባባሪ ኦቻ ኃላፊ ማርቲን ግሪፍትስ ተናገሩ። ኃላፊው ይህን የተናገሩት በአፍሪካ ቀንድ ይከሰታሉ ለተባሉት ሁለት ከፍተኛ የድርቅ ወቅቶች ያስፈልጋል ያሉትን አጣዳፊ እርዳታ ትንበያ ትናንት ማክሰኞ ባስታወቁበት ወቅት ነው። ግሪፍትስ በሶማሊያ መዲና መቋድሾ ባለፈው ሳምንት ውስጥ በሰጡት መግለጫ የድርቁን ሁኔታ የሚገመግመው ገለልተኛው የባለሙያዎች ቡድን ሶማሊያ ውስጥ ከጥቅምት እስከ ታህሳስ ባለው ጊዜ ውስጥ ከፍተኛ ረሃብ ሊከሰት እንደሚችል ማስታወቁን ተናግረዋል። ግሪፍትስ ልናስወግደውና ልንቆጣጠረው ካልቻልን እንደ ኤሮፓ አቆጣጠር በ2016 እና 2017 የተከሰተው ሁኔታ ሊደገም ይችላል ሲሉ አስጠንቅቀዋል። በዩናይትድ ስቴትስ ዓለም አቀፍ የልማትና ተራዶ ድርጅት ዩኤስኤድ የሚዘጋጀው ቅድመ ማስጠንቀቂያ ሰኞ ባወጣው ሪፖርት ረሃቡ በዚህ ዓመት መጨረሻ ላይ ሶማሊያ ውስጥ በሦስት አካባቢዎች ሊከሰት እንደሚችል አስታውቀዋል። በሌላም በኩል በአፍሪካ ቀንድ እየተባባሰ ያለውን ድርቅ አስመልክቶ ዓለም አቀፉ ቀይ መስቀል ፌዴሬሽን ዛሬ ባወጣው መግለጫ ወደ አንድ ሚሊዮን የሚጠጉ ሶማሊያውያንና ኬንያውያን ምግብና ውሃ ፍለጋ መሰደዳቸውን አስታውቀዋል። ከሰሜን ኮሪያ ሊመጣ የሚችለውን አዲሱን የኒውክለር ጦር መሳሪያ ሙከራ ጨምሮ የሚመጣውን ማናቸውንም ጥቃት በጋራ ለመመከት እንደሚሰሩ የዩናይትድ ስቴትስ ጃፓን እና ደቡብ ኮሪያ ዲፕሎማቶች ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን ዛሬ አስታወቁ። በሰሜን ኮሪያ ጉዳይ ኃላፊነት ያለባቸው ሶስቱ ከፍተኛ ዲፕሎማቶች የደህንነት ህብረታቸውን ለማጠንከር መስማማታቸውን አሶሴትድ ፕሬስ ዘግበዋል። ጃፓንና ደቡብ ኮሪያ በመካከላቸው ያለውን የሁለትዮሽ ግንኙነትን ጨምሮ የሶስትዮሽን ግንኙነት ማጠናከር እንደሚኖርባቸው መስማማታቸው በዘገባው ተመልክተዋል። ጃፓን በደቡብ ኮሪያ ልሳነ ምድር ከነበራት ቅኝ ግዛት ጋር በተያያዘ ታሪካዊ ውዝግብ በደቡብ ኮሪያና ጃፓን መካከል ያለው ግንኙነት ሻክሮ መቆየቱን ዘገባው አስታውሷል። ሶስቱ ዲፕሎማቶች በዩናይትድ ስቴትስ የሰሜን ኮሪያ ጉዳዮች ልዩ መልእክተኛ ሱንግ ኪም፣ በጃፓን የውጭ ጉዳይ ሚኒስቴር የጃፓን የእስያና የኦሺኒያ ጉዳዮች ዋና ዳይሬክተር ታኪሮ ፈናኮሺ፣ እንዲሁም የደቡብ ኮሪያ ልሳነ ምድርና የደህንነት ጉዳዮች ተወካይ ኪም ገን መሆናቸው ተዘግበዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን አገራቸው በዩክሬን ወታደራዊ ዘመቻ ምንም ያጣችው ነገር አለመኖሩንና ይልቁንም የሩሲያን ሉዓላዊነት ማጠናከሩን ዛሬ ረቡዕ በሰጡት መግለጫ አስታወቁ። በኢኮኖሚ መድረክ ላይ ባሰሙት ንግግራቸው የሩሲያ እንቅስቃሴ የዶናባስን ሕዝብ በመርዳት ላይ ያነጣጠረ መሆኑን ገልጸዋል። ይህ በሂደት የአገራችንን የውስጥ ጥንካሬ የሚፈጥር ሲሆን የውጭውንም ፖሊሲያችንን ያጠናክራል ብለዋል ፑቲን። ሩሲያ ዩክሬንን የወረረችው ባለፈው የካቲት ወር ሲሆን ወደ ዋና ከተማይቱ ኪየቭ የምታደርገው ግስጋሴዋ ከተገታ በኋላ መላውን ወታደራዊ ትኩረቷን በዶናባስ ክፍለ ግዛት ላይ አድርጋለች። ዶናባስ እንደ ኤሮፓ አቆጣጠር ከ2014 ጀምሮ የሩሲያ ደጋፊ ተዋጊዎች ከዩክሬን ኃይሎች ጋር የሚዋጉበት አካባቢ መሆኑን ተመልክተዋል። ፑቲን በተባበሩት መንግስታትና ቱርክ አደራዳሪነት የዓለም ምግብ ቀውስን ለማገዝ እንዲውል የዩክሬንን እህል ለማጓጓዝ በተፈጠረው ስምምነት መሰረት የተባለው ምግብ ድሆች ወደሆኑት የዓለም ሀገራት አለመሄዱን በመጥቀስ ወቀሳቸውን አሰምተዋል። የእህሉን መጓጓዝ የሚያስተባብረውና የስምምነቱን ተፈጻሚነት የሚቆጣጠረው ማዕከል ከ2.2 ሜትሪክ ቶኖች በላይ ምግብ የጫኑ 100 መርከቦች የዩክሬን ወደቦችን መልቀቃቸውን አስታውቀዋል። መርከቦቹ ጣሊያን፣ ቱርክ፣ ኢራን፣ ቻይና፣ ሩማንያ፣ ጅቡቲ፣ ጀርመን እና ሊባኖስን ጨምሮ ወደ ተለያዩ አገሮች መላካቸውን አስታውቀዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ አማካሪ ለሮይተርስ እንደተናገሩት የሩሲያ ትችት ያልተጠበቀና መሰረት የሌለው ነው ብለዋል። የእንግሊዝ የመከላከያ ሚኒስቴር ባለፉት 24 ሰዓታት ውስጥ የዶናባስ ግዛትን ጨምሮ ሰሜንና ደቡባዊ ዩክሬን ውስጥ ከባድ ውጊያ መካሄዱን ዛሬ ባወጣው መግለጫ አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በቅርቡ በፓኪስታን የደረሰውን ከባድ ጎርፍ ተከትሎ የአገሪቱ ደቡባዊ ክፍል በከፍተኛ ውሃ በመጥለቅለቁ የእርዳታ ሰራተኞች በሚሊየን የሚጠጉ ተፈናቃዮችን የሚሰፍሩበት ደረቅ መሬት ማግኘት መቸገራቸውን የአገሪቱ ባለሥልጣናት አስታወቁ። የዝናብ ወቅት ከጀመረበት ካለፈው ሰኔ አጋማሽ ጀምሮ ሳያቋርጥ የጣለው ዶፍ ዝናብ በፓኪስታን የቅርብ ጊዜ ታሪክ ከፍተኛው ነው ተብሏል። 200 ሚሊየን የሚጠጋ ህዝብ ካላት የደቡብ እስያይቱ አገር አንድ ሶስተኛው ህዝብ በጎርፍ አደጋ ተመቷል። የአየር ንብረት ለውጥ ሚኒስትር ሸሪ ሬህማን ለሪፖርተሮች በሰጡት መግለጫ ፓኪስታን ውስጥ በስተ ደቡብ የምትገኘው ሲንዲ ግዛት መዲና ከሆነችው ካራቺ ወጣ ብለው ባሉ አካባቢዎች በሙሉ የጎርፍ ውሃ አሁንም እንደተኛ ነው። ከፓኪስታን 160 አውራጃዎች 81 በሚሆኑት ውስጥ በጎርፍ ለተጠቃው 33 ሚሊዮን ህዝብ አስቸኳይ የጤና እርዳታ ማቅረብ በአገሪቱ ያለው ጣዳፊ ተግባር ነው ብለዋል ሚኒስትሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከፓኪስታን ህዝብ ጎን መቆማቸውን ለማሳየት በዚህ ሳምንት ፓኪስታን ይገባሉ ተብሎ እንደሚጠበቅም ተመልክተዋል። ቻይና ውስጥ ባለፈው ሰኞ ከደረሰው የርዕደ መሬት አደጋ ጋር በተያያዘ የተሰወሩትን 26 ሰዎች የአደጋ ጊዜ ሰራተኞች ማፈላለግ የያዙ መሆኑ ሲነገር ቢያንስ 74 የሚሆኑት ሰዎች ሳይሞቱ እንዳልቀረ ባለስልጣናት አስታውቀዋል። የቻይና መንግስት ዜና ማሰራጫ የሆነው ሲሲቲቪ እንደዘገበው በሬክተል ስኬል 6.8 በሆነው የርዕደ መሬት አደጋ መውጫ አጥተው የቀሩ በርካታ ሰዎችን የአደጋ ጊዜ ሰራተኞቹ እያፈላለጉ መሆኑን ገልጸዋል። ከአደጋው ጋር ተያይዞ በደቡባዊ ምስራቅ ቻይና ሉዲንግ በተባለው ወረዳ በደረሰው የመሬት መንሸራተት 300 የሚደርሱ ነዋሪዎች ወደ ሌላ ቦታ የሰፈሩ ሲሆን ከመካከላቸው 29 የሚሆኑት የቆሰሉ መሆናቸው ተመልክተዋል። ርዕደ መሬቱ ከደረሰበት ስፍራ 200 ኪሎ ሜትሮች ርቀት በምትገኘው የክፍለ ግዛቲቱ ዋና ከተማ ድረስ ዘልቆ መሰማቱም በዘገባው ተመልክተዋል። ህንድ ውስጥ አሳም በተባለው ክፍለ ግዛት አስፈላጊው የትምህርት ምዘና ከቀረበላቸው ተማሪዎች መካከል አንዳቸውም ማለፍ አልቻሉም በሚል የግዛቱ አስተዳደር 34 የሚደርሱ ትምህርት ቤቶች እንዲዘጉ መወሰኑ የባለሙያዎችን ትችት ቀስቅሰዋል። አስተዳደሩ የአጠቃላይ ሁለተኛ ደረጃ ተማሪዎቹ የምርቃት ምስክር ወረቀታቸውን ማግኘት የሚችሉት ፈተናውን ሲያልፉ ብቻ መሆኑን ማስታወቁ፣ ተቼዎች ምክንያታዊ ያልሆነና ትርጉም የለሽ ነው ብለውታል። በክፍለ ግዛቱ የሚገኙ በአንድ መቶ ሺህ የሚቆጠሩ ተማሪዎች ለሃይስኩል የማጠናቀቂያ ፈተና መቀመጣቸው ተነግረዋል። እንዲዘጉ ከተደረጉ 34 ትምህርት ቤቶች ውስጥ የወደቁት ከ1000 በላይ መሆናቸውም ተመልክተዋል። ይሁን እንጂ የክልሉ መንግስት በትምህርት ቤቶቹ ደስተኛ አልሆነም። መምህራንና ወላጆች ሁሉን ነገር በተዘጋጋበትና በኮቪድ-19 ወቅት በተለይም ከገጠር የመጡት ብዙዎቹ ተማሪዎች በትምህርታቸው ደህና ውጤት ለማምጣት መቸገራቸውን መናገራቸው ተገልጸዋል። በክፍለ ግዛቱ ከሰባ ከመቶ በላይ የሚሆኑ ተማሪዎች ትምህርታቸውን የሚከታተሉት በመንግስት ትምህርት ቤቶች እንደሆነ ታውቋል። የክፍለ ግዛቲቱ የትምህርት ሚኒስትር ሮኖይ ፔጉ መንግስት ዜሮ ውጤት ለሚያስመዘግቡ ትምህርት ቤቶች የታክስ ከፋዮችን ገንዘብ አያባክንም ማለታቸው ተዘግበዋል። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ድርጅት ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጳጉሜ 2 2014 ዓ ም አስተናጋጃችሁ አሉላ ከበድ ነኝ። የልምስ የድምፅና ምስል አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅ ታየ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናዳችን አባየው ገበያው ናት። በቀጥታ ስርጭት የምስልና ድምፅ አቀናባሪው ደግሞ ጆጊል ነው። ባለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ እስከ ምሽቱ አራት ሰዓት ይቀጥላል። እንደ ወትሮው ሁሉ ቀዳሚው የዕለቱ አብይ ርዕስ ነው ዩኤስኤአይዲ ማንኛውም የሰብአዊ እርዳታ ስርቆት ያለውን በተመለከተ የሚነሳ ጉዳይ በቁም ነገር እንደሚመለከትና የሚቀርቡ ክሶችንም እንደሚመረምር አስታወቀ። የድርጅቱ የኢትዮጵያ ቢሮ በትዊተር ገጹ ባስተላለፈው በዚህ መልእክት፣ ከሲቪል ኢትዮጵያውያን በታጠቁ ኃይሎች የሚፈጸም የሰብአዊ እርዳታ ስርቆት ያለውን እንደሚያወግዝ አስታውቋል። በሌላ ተያያዥ ዜና የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ ባጉሜ ሁለት በትዊተር ገጻቸው ባቀረቡት ክስ የኤርትራ ሰራዊት በተለያዩ ግንባሮች ጥቃት እየፈጸመ እንደሚገኝና የአዲግራት ከተማ ዳርቻዎችን እየደበደበ ውሏል ሲሉ ወንጅለዋል። ይህን በክስ በተመለከተ ከኤርትራ መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ የለም። ይሁንና የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤርትራ የስርዓት ለውጥ የማምጣት እቅድ አለው ሲሉ ህወሓትን ከሰዋል። ከተቀሰቀሰ ሁለት ሳምንት ያስቆጠረው የሰሜን ኢትዮጵያ ጦርነት እንዲቆምና የሰላም ጥረቶች እንዲቀጥሉ በመጣር ላይ የምትገኘው ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑካን ወደ ኢትዮጵያ ከላከች ቀናት ቢቆጠሩም ስለ ኢትዮጵያ ጉብኝታቸው እስካሁን የተሰጠ ዝርዝር የለም። ኬኔዲ ተከታዩን አሰናድተዋል። የሰብአዊ እርዳታ ስርቆትን በተመለከተ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ኢትዮጵያ ዛሬ በትዊተር ገጹ ባሰፈረው ጽሑፍ ዩኤስአይዲ ማንኛውንም የሰብአዊ እርዳታ ስርቆት በተመለከተ የሚነሳ ጉዳይ በቁም ነገር ይወስዳል፣ የሚቀርቡ ክሶችንም ይመረምራል ብሏል። ኢትዮጵያውያን ሲቪሎች ህይወታቸውን ለማቆየት የሚፈልጉትን የሰብአዊ አቅርቦት ከአፋቸው በመቀማት በታጠቁ ተዋናዮች እጅ የማስገባት ተግባርን እናወግዛለን ሲልም ድርጅቱ አስታውቋል። ህወሀት ለትግራይ ክልል ህዝብ የሚቀርበውን የሰብአዊ እርዳታ ለታጣቂዎቹ ይጠቀማል በሚል በተደጋጋሚ ክስ የሚያቀርበው የኢትዮጵያ መንግስት አሁን እየተካሄደ ባለው ጦርነትም ህወሀት መሰል ተግባራት በመፈጸም ላይ እንደሚገኝ በቅርቡ ባወጣው መግለጫ መክሰሱ ይታወቃል። የመንግስት ኮሚኒኬሽን አገልግሎት ነሐሴ 26 ባወጣው መግለጫ ህወሀት ዳግም ጀምሮታል ላለው ጦርነት ወደ ትግራይ የሚገባውን እርዳታ በመጠቀም ላይ መሆኑን አመልክቷል። የመንግስት ኮሚኒኬሽን በመግለጫው ህወሀት ወደ ትግራይ የሚላከውን እርዳታ ለተቸገረው ህዝብ እንዳይደርስ በተቃራኒው እርዳታው ለጦርነት እንዲውል እያደረገ በመሆኑ መንግስት እርዳታው ለተረጂው ህዝብ እንዲደርስና ትግራይ ውስጥ ምቹ ሁኔታ በመፍጠር ህዝቡን ከችግር የመከላከል ግዴታ አለበት ብሏል። የፌዴራል መከላከያ ሰራዊትም ሰሞኑን በፌስቡክ ገጹ በሚያወጣቸው መረጃዎች በአሁኑ ጦርነት ሰበርኳቸው ባላቸው የህወሀት ምሽጎች ውስጥ የተገኘ ያለውንና የዩኤስአይዲ አርማ ያለበትን የእርዳታ ምግብ የሚያሳዩ ፎቶግራፎችን ለጥፏል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ን ሁሴንም ህወሀትን በእርዳታ ስርቆት በመክሰስ እነዚህኑ የመከላከያ ሰራዊት ፎቶግራፎች በትዊተር ገጻቸው አጋርተዋል። አምባሳደሩ በዚህ ትዊታቸው ህወሀት የእርዳታ ድርጅቶችን በመዝረፍ መወገዙ የሚታወቅ ነው ብለዋል። ዩኤስአይዲ ኢትዮጵያ ግን የእርዳታ ስርቆትን በማውገዝ በትዊተሩ ባጋራው ጽሁፍ በፌዴራል መከላከያ ሰራዊት ስለወጡ ፎቶግራፎች ያለው ነገር የለም። ለትግራይ ህዝብ የሚቀርበውን የእርዳታ ምግብ ለታጣቂዎቹ ይጠቀማል በሚል በኢትዮጵያ መንግስት ለቀረቡበት ውንጀላዎች እስካሁን ከህወሓት ወገን እየተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ ህወሓት ከዚህ ቀደም የቀረቡበትን መሰል ወንጀላዎች ማስተባበሉ ይታወቃል። በሌላ ተያያዥ ዜና ዳግም ከተቀሰቀሰ 15ኛ ቀኑን የያዘው የሰሜን ኢትዮጵያ ጦርነት ምን ደረጃ ላይ እንደደረሰ ከህወሓትም ሆነ ከፌዴራል መንግስት ወገን በዝርዝር የተባለ ነገር የለም። የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ ጳጉሜ ሁለት በትዊተር ገጻቸው ባቀረቡት ክስ የኤርትራ ሰራዊት በተለያዩ ግንባሮች ጥቃት እየፈጸመ እንደሚገኝ ገልጸዋል። አቶ ጌታቸው እንዳሉት የኤርትራ ጦር በራማ ጾረና፣ ዛላምበሳና ዳሎል ግንባሮች ጥቃት እየፈጸመ ነው። በተጨማሪም ከአዲግራት ከተማ ወጣ ያሉ አካባቢዎችን ቀኑን ሙሉ እየደበደበ ነው ያሉት አቶ ጌታቸውም የትግራይ ኃይሎች በምዕራብ ግንባር ከኤርትራና ከኢትዮጵያ ጦር ጋር እየተፋለሙ ሁለት ሳምንታትን እንዳሳለፉም ገልጸዋል። ለአቶ ጌታቸው ክስ እስካሁን ከኤርትራ በኩል ቀጥተኛ ምላሽ አልተሰጠም። ሆኖም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤርትራ የስርዓት ለውጥ የማምጣት እቅድ አለው በማለት ህወሓትን ከሳ። አቶ የማነ ነሐሴ 13 2014 ዓ ም ከህወሓት ሾልኮ የወጣ ባሉት ሚስጢራዊ ሰነድ ላይ ህወሓት ዋና ዓላማው የፌዴራል መንግስትን በወታደራዊ መንገድ ከስልጣን ማውረድ እንደሆነ በአጽንኦት ገልጿል ካሉ በኋላ የማተራመስ አጀንዳው በኤርትራም የስርዓት ለውጥ ማምጣትን ያጠቃልላል በማለት አክለዋል። ለዚህ ዓላማውም ከውጊያ በተጨማሪ የኢኮኖሚ አሻጥር፣ እንዲሁም እንደ አልሸባብና ሸኔ ያሉ ቡድኖችን እንደሚጠቀምም ነው አቶ የማነ የገለጹት። ህወሓት በሰላም ድርድር ጉዳይ እየተሰማራው ለኢስሙላ ለመሆኑና ለወታደራዊ ዝግጅት ጊዜ ለመግዛት መሆኑንም በዚሁ ሾልኮ የወጣ ባሉት ሰነድ ላይ ማስፈሩን አቶ የማነ አመልክተዋል። ይህንኑ ሰነድ በመጥቀስ በኢትዮጵያ የሚገኙ የአገር ውስጥ መገናኛ ብዙኃንም ባለፉት ጥቂት ቀናት መሰሉን ጀላዎችን አስተጋብተዋል። የህወሓት ቃል አቀባይ ጌታቸው ረዳ ሰሞኑን በሰጡት መግለጫ ወጣ የተባለው ሰነድ የድርጅታቸው እንዳልሆነ በመግለጽ አስተባብለዋል። በኢትዮጵያ መንግስት በኩል እየተካሄደ ካለው ጦርነት ጋር በተያያዘ ይፋዊ መግለጫ ከተሰጠ አንድ ሳምንት ሆኗል። ጠቅላይ ሚኒስትር አብይ አህመድ ደግሞ ጦርነቱ ዳግም ከተቀሰቀሰ በኋላ እስካሁን ስለ ጦርነቱ በይፋ ያሉት ነገር የለም። ይህ በእንዲህ እንዳለ ጦርነቱ እንዲቆምና የሰላም ጥረቶች እንዲቀጥሉ የምታደርገውን ዲፕሎማሲያዊ ጥረት የቀጠለችው ዩናይትድ ስቴትስ ይህን ጥረቷን ለማጠናከር የአፍሪካ ቀንድ ልዩ ልዑኳን ወደ ኢትዮጵያ መላኳን ካሳወቀች ቀናት ተቆጥረዋል። ይሁን እንጂ ስለ ልዩ ልዑኩ ማይክ ሀመር የኢትዮጵያ ቆይታ እስካሁን ከኢትዮጵያ መንግስትም ይሁን ከዩናይትድ ስቴትስ ወገን እየወጣ ምንም አይነት መረጃ ባለመኖሩ ስለ ጉብኝታቸው በዝርዝር የታወቀ ነገር ነገር የለም። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ወደ ኢትዮጵያ መምጣትና ያከናወኑትን ተግባራት በተመለከተ አስተያየት እንዲሰጡን ቪኦኤ ለህውሀትና የኢትዮጵያ መንግስት ጥያቄ አቅርቦ ከሁለቱም አካላት ምላሽ አላገኘም። ነገር ግን ማይካመር ትናንት ማክሰኞ ኢትዮጵያ እንደነበሩ የዘገበው የፈረንሳዊ የዜና ወኪል ኤኤፍፒ ልዩ ልዑኩ ከተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሃና ሴሯ ቴቴ ጋር ከመገናኘታቸው ውጭ ዝርዝር መረጃ አለማግኘቱን አመልክቷል። የሰላም ጥረቶች እስከ ሁን ፍሬ ባያፈሩም ዩናይትድ ስቴትስ ኤርትራ ወደ ግጭቱ መግባቷን ህወሀት ከክልሉ ውጭ የሚፈጽመውን ጥቃትና የኢትዮጵያ መንግስት በትግራይ ክልል የሚፈጽመውን የአየር ጥቃት ጠቅሳ ማውገዟና ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቋ የሚታወቅ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አመሰግናለሁ ኬኔዲን። አድማጮች ቀደም ብሎ እንደተጠቆመው ስለ ልዩ ልዑኩ ማይክ ሀመር የኢትዮጵያ ቆይታ እስካሁን ከኢትዮጵያ መንግስትም ይሁን ከዩናይት ስቴትስ ወይም ከትግራይ ክልል አስተዳዳሪዎች በኩል በይፋ የወጣ ምንም አይነት መረጃ ባለመኖሩ ስለ ጉብኝታቸው በዝርዝር የታወቀ ነገር የለም። ይሁንና እንደደረሰን ሁሉንም እናቀርባለን። ወደ ተከታዩ ርዕስ ስንሻገር ወደ ወሎ ይወስደናል። እንደገና በተቀሰቀሰው የሰሜን ኢትዮጵያ ጦርነት ሳቢያ ከቆቦና አካባቢዋ የተፈናቀሉ በመርሳ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች በቂ የሰብአዊ ድጋፍ እየቀረበላቸው እንዳልሆነ በመግለጽ አማረዋል። ቅሬታውን ተገቢ ቅሬታው ተገቢ መሆኑን የገለጸው የሰሜን ወሎ አስተዳደር በበኩሉ ችግሩ የተከሰተው በአቅርቦት እጥረት ነው ይላል። አስቴር ምስጋናው ዝርዝሩን ይዛለች። ወይዘሮ ዘሚ ኑርዬ በቆቦ ወረዳ ዙሪያ የምትገኘው ጉራ ወርቄ ቀበሌ ነዋሪ እንደነበሩ ይናገራሉ። የህወሀት ታጣቂዎች የቆቦ ከተማን ሲቆጣጠሩ ሶስት ልጆቻቸውን ይዘው በስደት ወደ መርሳ እንደመጡ ገልጸዋል። መርሳ ባሉ ትምህርት ቤቶች ተጠልለው እንደሚገኙ የሚናገሩት ወይዘሮ ዘሚ በአንድ ሳምንት ቆይታቸው በቂ የምግብ ድጋፍ እንዳልቀረበላቸው ይናገራሉ። ትምህርት ቤት አለ። አራት አምስት ትምህርት ቤት ቦታ ያው በቃ ጨዋታው ጫጫታውም የጉር ነው። ምንም ነገር አልሰጡንም። ያው ዱቄት ናት የለንም፣ ወላ የለንም። አንዲት ኪሎ የሀያ አምስት ኪሎዋል ለአስር እና አስራ ሁለት ነው የሰጡ ነው በኩባያ በምናምን ተካፈሉ ብለው ምንም ነገር የለም። ምንጣት አንዲት አንዲት ሰለ ነው የሰጡ ነው። አልዳች አንጥፈን ነው የምንተኛው እንጂ ምንም ነገር የለም። ሸዋዬ ባየም ከልጇና ከእህቷ እንዲሁም ከሶስት እህቶቿ ጋር በቆቦ ዙሪያ ከምትገኘው አርዶም ቀበሌ የተሰዳ መርሳ ጊዜያዊ መጠለያ ጣቢያ እንደምትገኝ ትናገራለች። አሁን በመጠለያ ጣቢያው ውስጥ በችግር ውስጥ መሆናቸውንም ትገልጻለች። ምንም ነገር የለም። ግዳት ምግብ እና አንድ ኬሾ ዶቄት ለሰባሰ ሁለት ምት ሆነ የሚሰጡ ሀያ አምስት ኪሎ ማለት ሌላ ነገር የለም አሉ። ነፍሰ ጡርም አሉ፣ ያረጅም አሉ እርጉዝም በቀውት ነገር አለ። ምግብ የለም። ይሄው በቃ አካባቢ ሰው እንጀራ የሚያመጣው ነው እንጂ በመንግስት የተሰጠነ የአይነ ዶቄት ብቻ ነው የበአንድ በኩባያ የአንድ ሰው ሶስት ኩባያ እየተሰፈረ ማለት ነው። ኩባያ ስልሽ ደግሞ ሙጫዊቱ ሚኬሪቱ እንትኒቱ ማለት ነው። ትንሽቲቱ ማለት ነው። ዶሻይ መጠጣዊቱ ኩባያ ቀንዳላታ ብቻ አድርገ በእንደዛይ ነው የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር በጦርነቱ ምክንያት ከቆቦ አካባቢ የተፈናቀሉ 150 ሺህ የሚጠጉ ሰዎች መኖራቸውን በቅርቡ መግለጻቸው ይታወሳል። በመርሳ ከተማ የሚገኙ አራት ትምህርት ቤቶችን በጊዜያዊ መጠለያ ጣቢያነት እየተጠቀሙ መሆኑን የተናገሩት አቶ አለሙ እስካሁን ወደ ጊዜያዊ መጠለያ ጣቢያው የመጡት 25 ሺህ ብቻ መሆናቸውን ጠቁመዋል። ሌሎቹ ተፈናቃዮች ወደ መጠለያው ያልመጡበት ምክንያትም የመረጃ እጥረት ነው ብለዋል። መርሳ ላይ ያለ ካምፕ መዘጋጀቱ ብዙዎቹ መረጃ ይኖራቸው በገጠር አካባቢ ያሉ አሉ የገቡ እነዚህ አይነት ኢንፎርሜሽን ጋር ትስላለ ነው። እኛ በምንቀርቡባቸው አካባቢ ያሉት መንገድ አካባቢ የምናገኛቸው መስሎች ናቸው። አሁን እያሰባሰብን እያስገባን ያለ ነው። በመጠለያ ጣቢያው ውስጥ ያሉ ተፈናቃዮች በቂ የሰብአዊ ድጋፍ እንዳልደረሳቸው የገለጹት ትክክል መሆኑን ያረጋገጡት አቶ አለሙ ችግሩ ከመንግስት አቅም በላይ በመሆኑ ሌሎች ለጋሽ ድርጅቶች እጃቸውን እንዲዘረጉ ጥሪ አቅርበዋል። ተፈናቃዮችን ያነሱት ነገር ትክክል ነው። ሁሉንም ማድረስ ማድረግ አልቻልም። ግን አሁን የክልሉ አደጋ መከላከልና ከፌዴራል ጋር የአደጋ ስጋትና ተቋም ጋር ነገና ነገ ወዲያ አጠቃላይ የተወሰኑ ነገ ያለንን ሪሶርስ ለመላክ እንሞክራለን። ብሆን ግን በመንግስት ብቻ የሚሸፈን አይደለም። አሁን ስታይ ተፈናቃው በጣም እየጨመረ ነው። የሚመለከተው ባለ ድርሻ አካላት ለዚህ በራያ ህዝብ ሲንግግም ይዘረጋለት የሚል እንትናለን። ወይዘሮ ዛሜ እንዳስረዱት የተፈናቃዮቹ ችግር የእርዳታ አለመኖር ብቻ አይደለም። እርሳቸው አሁን ከሚኖሩበት መርሳ ጊዜያዊ መጠለያ ጣቢያ በቅርብ ርቀት ጦርነት እየተካሄደ በመሆኑ በሚሰሙት የከባድ መሳሪያ ድምፅ እየተረበሹ መሆኑንና ስጋት እንደፈጠረባቸውም ያስረዳሉ። ጠዋት አካባቢ ማርገዣውን ሰዓት አራት ሰዓት ቆየ። አሁን ትንሽ ዝም ብሏል። ምንድን ነው የምትሰሙት? ከባድ ነው፣ ከባድ መሳሪያ ነው። ከባዱ በርቀት የሚወረወረው ያው ስንት ኪሎ የሚወረወረው ትልቁ እየሄድን የነገድነውን ማለት ነው። ይወሩናል። አሁን ይመጣሉ ከተማው በጋራው እያሉ ነው። ያው እየሄድን የነገድነውን እንድግሩ እናርቅሰው እያለ ማልቀስ ነው። እንዶቹ መንጫጫት ነው። እኛም ማልቀስ ነው። የቀረብንም በበረሃን ወልፋን የገቡትንም አሉ። ያው ዛሬ እንወጣለን፣ ነገ እንወጣለን በጭንቀት ነው ያለ ነው። ልጆቻችን ራሱ የኔ ሪዳ እንዲሁ አሁን አይምሮ ጭንቀት ተይዛ ሀኪ እንደገብታ ዋአተው ልኝ አሳከምኳቱ ምንም ነገር የለም ገና ተቋቋሉ። የራያ ቆቦ ወረዳ ጤና ጥበቃ ጽህፈት ቤት የህብረተሰብ ጤና አገልግሎት ምላሽ እና መልሶ ማቋቋም ባለሙያ እንደነበር የሚናገረው እና አሁን በደሴ ከተማ የሚገኘው በላይሁን አባተ በመርሳ ጊዜያዊ መጠለያ ጣቢያ ከጓደኞቹ ጋር የጤና አገልግሎት ለመስጠት እየተዘጋጀ እንደሆነ ነግሮናል። ዜና መኮንን ክሬንሻነርስ እና የወረዳ አስተባባሪዎች ክላሶችን አመቻችተን አሁን ከመርሳ ወረዳ ጤና ጥበቃ ጽህፈት ቤት እና ከመርሳ ሆስፒታል ግብዓቶችን አሟልተን ከነገ ጀምሮ ነው የሕክምና አገልግሎት ለመስጠት ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የሕዝብ ግንኙነት ኃላፊ አቶ እያሱ መስፍን በክልሉ በተለያዩ ጥቃቶች ምክንያት የተፈናቀሉ ከስምንት ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ገልጸው ከእነዚህ ውስጥ ከአምስት ሚሊዮን በላይ ለሚሆኑት የፌዴራል መንግስቱ ድጋፍ እንደሚያደርግ በቅርቡ እንዳሳወቀ ተናግረዋል። የፌዴራል መንግስቱ ድጋፍ ማድረግ ሲጀምርም ቅድሚያ የሚላከው ሰሞኑን በጦርነት ምክንያት ተፈናቅለው በሰሜን ወሎ አካባቢ ለሚገኙ ዜጎች መሆኑንም ቃል አቀባዩ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸው ነበር። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዛሬ ጳጉሜ ሁለት 2014 ነው። ለአያሌ ኢትዮጵያውያን መከራ ያልተለየውና ፈተና የበዛበት 2014 ሊሰናበትና 2015 ልንቀበል ጥቂት ቀናት ናቸው የቀሩት እንግዲህ ቀናት ናቸውና የቀሩት። እንኳን አደረሳችሁ ለማለት ብዙ የቀደም አይመስለኝም። እየተገባደደ ያለው የ2014 ዓ ም በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር የገለጹ የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያን የፊታችን እሁድ የሚጀምረውን ይህን አዲስ ዓመት የተሻለ እንደሚሆንላቸው ተስፋቸውን ገልጠዋል። አዲሱ የ2015 ዓ ም የሰሜን ኢትዮጵያው ጦርነት ሰላማዊ እልባት የሚያገኝበት እንዲሆንም ምኞታቸውን ያንጸባረቁም አሉ። ሌሎች ደግሞ በአስቸጋሪ ሁኔታ ውስጥም ቢሆን የተሳኩ ያሏቸውን የህዳሴው ግድብ ሙሌት የመሳሰሉ ክንውዶች በአዎንታዊነት ጠቅሰዋል። ኢትዮጵያውያን አዲሱን የ2015 ዓ ምትን ለመቀበል እየተዘጋጁ ባሉበት መሰንበቻውን በተከታታይ የአሮጌውን 2014 ግምገማቸውንና ለ2015 ያላቸውን ምኞትና ተስፋ እንጠይቃለን። ለዛሬም ታዲያ ከሐዋሳ ነው የምንጀምረው። ዮናታን ዘብዴዎስ ነው ቀዳሚውን ያሰናዳለን ነው የሐዋሳ ከተማ ነዋሪና በሐዋሳ ዩኒቨርሲቲ የውጭ ቋንቋዎች ትምህርት ክፍል የእንግሊዝኛ ቋንቋና ስነ ጽሁፍ መምህር ዶክተር የተሾመ መንገሻ ሊጠናቀቅ ቀናት የቀሩት 2014 ዓ ም በአብዛኛው አሉታዊ ባሏቸው ሁኔታዎች የተሞላ መሆኑን ነው የሚናገሩት። 2014 ዓመት ለሀገራችን በጥቅሉ እንደው ስናየው ጥሩ አይደለም። ምክንያቱም አንደኛ የኢኮኖሚ ቀውስ፣ የገንዘብ አለመግዛት መቻል፣ የኑሮ መወደድ በተለይም በከተሞች አካባቢ በብዛት ተንሰራፍቶ ይታያል። ይሄ ህዝብንም ሆነ እኔንም ጨምሮ ቅሬታ የፈጠረ ጉዳይ ነው እና የኢኮኖሚ ጉዳዮች የኢኮኖሚ አለመረጋጋት ያለ በዚህ። ከዚህ በተጨማሪ በሰሜኑ የሀገራችን ክፍል ያለውም ጦርነትም እንደዚሁ የራሱን አሻራ ጥሎ ያለፈና አሉታዊ ተጽዕኖ ያሳደረ ነው። እና ሄዶ ሄዶ ከጦርነቱ ጋር የተያያዘ ነው። ኢኮኖሚም ቢሆን እና እነዚህ ነገሮች በሀገራችን ላይ ከፍተኛ ቅሬታንና ከፍተኛ ሀዘንን ጭምር የፈጠሩ ጉዳዮች ናቸው። የምስራች ዘውግ በበኩሏም አመቱ እሷንም ጭምር እያሳዘነ እንደነበር ተናግራለች። እነት ለመናገር ያው 2014 ላይ ሁላችንም በሀገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ ሀገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም የሆን የምፈልገው እንደኔ እንደ ሀገር ምንድን ነው እኔ ኃላፊነቴ ለሀገር የሚለውን ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደ የተደረገውን ነገር ጅስት 2015 ላይ እንዳይደረግ በሚለው ማለት ነው። አቶ አድማሱ ኤርሰሙም የቀደሙትን ሀሳቦችን ነው የሚያንጸባርቁት። እንደ ኢትዮጵያ አጠቃላይ የታዩ ብዙ አይነት መጥፎ ነገሮች አሉ። በዛው ልክ አንዳንድ የሚያስደስቱ ነገሮችም አሉ። ፖለቲካሊ ፖለቲሳይዝ ስናደርጋቸው የህዳሴ ግድብ ሶስተኛ ዙር የውሃ ሙሌት እንደ ጥሩ ጎን የሚታይ ነው። ከዛ ውጪ ብዙ አንዳንድ ከኑሮ ውድነት አንጻርም ከጦርነቱ ከሶስተኛ ዙር ጦርነትም የተጀመረ ሶስተኛ ዙር ጦርነትም ተነሳ በዛ ላይ ከዚህ ከዚህ አንጻር የተለያዩ ተስፋ የሚያስቆርጡ ነገሮች የሚታዩበት ዓመት ነው ብዬ ነው እኔ በእኔ በኩል አስተያየት መስጠት የምፈልገው። አመቱ እንዳስደነግጣቸው ማለቁን የተናገሩት ደግሞ ሌላም የሐዋሳ ከተማ ነዋሪ የሆኑት ወይዘሮ ትግስት ሰሙ ናቸው። 2014 ዓመተ ምህረት ብዙ ያስደነገጡ ነገሮችን ያየንበት ዓመተ ምህረት ነው። ለምሳሌ በዚህ በጦርነቱ ጉዳይ ያለው ነገር በጣም አሳሳቢ በጣም የብዙዎች ሕይወት ያለቀበት እና አሁንም ደግሞ በድጋሚ ጦርነቱ ተመልሶ ሰላሙን ትተው ወደ ጦርነት የገቡበት መንገድ ነው ያለ ነው። እግዚአብሔር ይህንን ጦርነት አሳልፎ መልካም ነገርን እንድናይ መልካም ነገርን እንድንሰማ መጪ 2015 ዓ ም የሰላም፣ የፍቅር፣ የጤና እንዲሆንልኝ ለመላው የኢትዮጵያ ሕዝብ እመኛለሁ። የሐዋሳ ዩኒቨርሲቲው ዶክተር ተሸማኝ መንገሻም በጎ የሚሏቸው ክንውኖች እንደነበሩ አስረድተዋል። በአጭር ጊዜ ይከናወናል ተብሎ ያልተጠበቀው የህዳሴው ግድብ መጠናቀቁ ትልቅ ድላችን ነው። ሁለተኛ እንግዲህ ትልቅ መንግስትንም ሆነ መላውን ህዝብ የሚያስመሰግን ተግባር ነው። አንድ ያ የሚያስመሰግን እንትን ነው። ሁለተኛ ከጸጥታው አኳያ የውጭ ተንኳሾችን በተለይም ባልሸባብ ላይም የተወሰደው እርምጃ የሚያበረታታ ነው። ሶስተኛ እንደገና ለመጥቀስ በዚህ በ2014 ኮቪድን ራሱ ተቆጣጥረን መዘዙ ራሱ ወደዚህ ሳይሻገር መቅረቱ ራሱ ትልቅ እንደው የሚያሸልም እንትን ነገር ነው። አቶ ሰይድ ኢማም አመቱ ሁለት የተለያየ መልክ ነበረው ብሏል አዎንታውና አሉታው በሚል የሚገለጽ አቶ ሰይድ በ2015 ዓመተ ምህረት የጦርነት ወሬ መስማት እንደማይሹ ይናገራሉ አመቱም ካለፈው ስህተቶቻችን ተምረን የምናልፍበት መሆን አለበት ነው የሚሉት ቅራኔ አይኖር አይደለም አስተምሮ ሊያልፍ የሚችለውን አይነት ሰላማዊ የሆነ ቅራኔ አለ እነዛ ነገሮች እኔ እ ጦርነት ማይኖር ደስ ይለኛል ለእኔ የሰው ህይወት ማይሞር መሞት አይቀርም ማንም ሰው ይሞታል፣ ጊዜውን ጠብቆ ይሞታል። ግን ሞትን አናቆምም፣ ግን በጦርነት አይሁን። የምሥራች ዘውገ በበኩሏም 2015 ዓ ም በተለይ ወጣቶች ከሐሰተኛ ወሬ እንዲሁም ከጥላች አስተሳሰብ የሚወጡበት እንዲሆን ምኞቷ መሆኗን ተናግራለች እሷም ኃላፊነቷን እንደምትወጣ ማብራርታለች። ሶሻል ሚዲያ ላይ የሚደረጉ ውሸት የሆኑ ነገሮችን እውነት በማስመሰል በወሬ ደረጃ በማስፋፋት ሊሆን ይችላል። ያን ነገር ግን በመቅረፍ የሀገርን ሰላም በመናገር እንዲሁም ደግሞ ለሀገር ሰላም ተግተን በመስራት ሁለት ሺ አስራ አምስትን የእኛን ጥረት ሀገር ስለምትፈልግ ማለት ነው። ዶክተር ተሾሜም የሰሜኑ ጦርነት ቆሞ የኢትዮጵያ ሕዝብ የሰላም አየር እንዲተነፍስ እንደሚመኙም ገልጿል። በተቃራኒ ኃይሎች መካከል የሚደረጉ ውይይቶች ለሀገር አስበው ከራሳቸው በላይ ለሀገርና ለቀጣይ ትውልድ አስበው ያ ተጠናቆ ሁላችንም ሰላምን እንድናገኝ ሰፊ ምኞቴ አለ። ከጦርነቱ ከመፈናቀልና ከንጹሃን ግድያ በተጨማሪ ህዝቡን ሲያስጨንቅ የከረመው የኑሮ ውድነት ነው ያሉት ወይዘሮ ትዕግስት በአዲሱ ዓመት ይህ እንዳይሆን ምኞታቸውን ገልጿል። ህዝብ ሀገርን ብሎ ነው እያሳለፈና እየተሻገረ ያለው እንጂ የኑሮ ውድነቱ በጣም ከባድ ነው። በጣም በፊት ከነበረው ዛሬ የምትገዛቸው ነገሮች ሁሉ በጣም ደብል የጨመሩ ከዛ በላይ የጨመሩ ናቸው። ግን ሀገር ነውና ሀገር ምን ላይ እንዳለች ታስባለህ። ያንን እንደ ሁኔታው ለመሻገር ትሞክራለህ። አቶ አድማሱ 2015 ዓ.ም የተሻለ ይሆናል የሚል ተስፋ መሰነቃቸውን ተናግሯል። ጥሩ የተሻለ አመት ይሆናል። አሁን 2014 14 ላይ ያሳለፍ ናቸው ብዙ እንትኖች አሉ እንዳይደገም የምንፈልጋቸው ነገሮች አሉ። ጦርነቱም፣ ኑሮ ውድነቱ፣ ሁሉ ነገር አብቅቶ 2015 በጣም ብሩህና ኢትዮጵያ ወደ ከፍታ ማማ የምትወጣበት ዓመት ይሆናል ብለን ተስፋ የምናደርገው ነው። አቶ ሰይድ ኢማም ደግሞ የጥንቱ ያሉት የኢትዮጵያን አንድነት እንዲመለስ መሻታቸውን ገልጸዋል። አብረው ታሳድገውት ይዞት የመጡት ባህላዊ አስተሳሰባቸውን ይዘው እያንዳንዱ ችግርም ቢኖር ተውጦ አንድነታቸውን በአንድነት እንዲኖሩ ነው የምፈልገው። ኢትዮጵያውያን ሊጠናቀቅ ቀናት የቀሩትን 2014 ዓ ምትን ሸኝተው አዲሱን 2015 ዓ ምት ሊቀበሉት በጣት የሚቆጠሩ ቀናት ናቸው የቀሩት። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ፣ ዮናታን። ዮናታን እንዳለው በጣት የሚቆጠሩ ቀናት ናቸው ለአዲሱ ዓመት የቀሩት። ቀደም ብለን በመግቢያችን እንደጠቆምነው ታዲያ ከተለያዩ አካባቢዎች የአድማጮቻችን አስተያየቶች ያካተቱ ቅንብሮች በተከታታይ መሰንበቻውን እናሰማለን። አድማጮች፣ አሁን ለምሽቱ ከያዝናቸው ዘገባዎች የመጨረሻው ወደ አንድ ዓለም አቀፍ ርዕሰ ጉዳይ ነው የሚወስደን እንሆ በሐምሌ ወር ስልጣናቸውን የለቀቁትን ቦሪስ ጆንሰንን ተክተው ሊዝ ትረስ የእንግሊዝ ጠቅላይ ሚኒስትር ሆነው ተመርጠዋል። ዘጋቢያችን ሄንሪ ሪጅዌል ከለንደን ያደረሰን ዘገባ እንደሚያመለክተው ትረስ ቀደም ሲል በውጭ ጉዳይ ፖሊሲያቸውና በሩሲያና እንዲሁም በቻይና ጉዳይ ጠንኳራ አቋም በመያዝ የሚታወቁ ሲሆን አሁን ግን በቅድሚያ የሀገር ውስጥ ፈታኝ ጉዳዮች ከፊታቸው ተደቅነዋል ይለናል። ስምኝሽ የቆየ እንደሚከተለው ባህላዊ ሥርዓቶችና አከባበሮች በማያጧት እንግሊዝ ዛሬ የለውጥ ቀን ነው። ማክሰኞ ዕለት ተሰናባቹ ጠቅላይ ሚኒስትር ቦሪስ ጆንሰን ንግሥት ኤልሳቤጥ ሁለተኛ በሚኖሩበት ስኮትላንድ የሚገኘው መኖሪያ ቤት ተገኝተው መልቀቂያቸውን አስገብተዋል። የዘጠና ስድስት ዓመት ዕድሜ ባለጸጋ የሆኑት ንግሥት በጤና ችግር ምክንያት ወደ ለንደን መጓዝ አልቻሉም። ከጥቂት ሰዓታት በኋላ ደግሞ ሊዝ ትረስ ተመሳሳይ ጉዞ በማድረግ አዲስ መንግስት መመስረት እንዲችሉ ለንግስቲቱ ጥያቄ አቅርበዋል። ትረስ በንግሥት ኤልሳቤጥ የተሾሙ 15 ተኛዋ ጠቅላይ ሚኒስትር ናቸው። ትረስ ወደ ለንደን ከተመለሱ በኋላ በቴሌቪዥን መስኮት ቀርበው ለህዝብ ባደረጉት ንግግር ይህን ብለዋል። ሩሲያ በዩክሬን ላይ በከፈተችው አስቀያሚ ጦርነትና ኮቪድ-19 ጥሎት በሄደው ጠባሳ ምክንያት ሁላችንም የጠነከረ ዓለም አቀፍ ተግዳሮቶች ተጋርጠውብናል። ከአጋሮቻችን ጋር አንድ ላይ ሆነን ግን በዓለም ዙሪያ ለሚኖር ነጻነትና ዴሞክራሲ እንቆማለን። ቻተም ሐውስ የተሰኘ የጥናት ተቋም ዋና ዳይሬክተር የሆኑት ጆን ካፍነር ግን የትኛውም የፖለቲካ ጫጉላ ጊዜ በአጭር የሚቋጭ ነው ይላሉ ዘጠና በመቶ የሚሆነውን ጊዜያቸውን የሚይዘው በአሁኑ ወቅት እዚህ ያለውን የሀገር ውስጥ አጀንዳ እንደ ኢኮኖሚ ቀውስ፣ አድማ፣ የጤና አገልግሎት ቀውስ፣ ለኃይል አቅርቦት የሚጠይቅ ከፍተኛ ክፍያ እና ምናልባት ሊደርስ የሚችል ማህበራዊ አለመረጋጋትን ማስተናገድ ነው። የታክስ ቅነሳ ለማድረግ ቃል ከመግባት በተጨማሪ ትረስ የኃይል አቅርቦት ክፍያን ለማቀዛቀዝ እስከ 150 ቢሊዮን ዶላር ሊያወጡ እንደሚችሉ ተዘግቧል። በተጨማሪም ለመከላከያ ሰራዊት የሚሰጠውን በጀት ከሀገሪቱ አጠቃላይ ምርት ገቢ 3 ከመቶ በሚሆን መጠን ለማሳደግ ቃል የገቡ ሲሆን ይህም 180 ቢሊዮን ዶላር እንደሚያወጣ ይገመታል። ይህ በእንዲህ እንዳለ ሚኒስትረስ ለዩክሬን ወታደራዊና ሰብአዊ ድጋፍ መስጠታቸውን እንደሚቀጥሉም ገልጸዋል። እዚህ ዩክሬን ሁላችንም እናውቃቸዋለን። ሁልጊዜም በእውቀት ከሚመራው የአውሮፓ ፖለቲካ ወገን ናቸው። ህዝባችንን ለመጠበቅና የሩሲያን አፍራሽ ጥረት ለመጣል አብረን ሆነን ብዙ እንደምንሰራ አምናለሁ። ሮያል ዩናይትድ ሰርቪስ በተሰኘው ተቋም የሚሰሩት ኔል ሜልቪን በበኩላቸው አስተያየት ሲሰጡ በእርሳቸው የጠቅላይ ሚኒስትርነት ዘመን ቻይና ለእንግሊዝ ስጋት እንደሆነች ተደርጋ ነው የተቀመጠችው። ትረስ በተጨማሪ ጆንሰን በብሬግዚት ስምምነት ውስጥ ሰሜናዊ አየርላንድን በሚመለከት ከአውሮፓ ህብረት ጋር የተፈራረሙበትን ቁልፍ ጉዳይ እንደሚሽሩት ገልጸዋል። የመጨረሻው የከፋ ነገር የሚሆነው መጠነ ሰፊ የሆነ የንግድ ጦርነት በ27ቱ የአውሮፓ ሀገራትና እንግሊዝ መካከል ማካሄድ ነው። በየትኛውም ሁኔታ ውስጥ ቢሆን ይሄ ትልቁ ውርቀት ነው የእንግሊዝ ኢኮኖሚን አሳሳቢ ሁኔታ ውስጥ በከተተ እሳት ውስጥ ነዳጅ እንደማርከፍከፍ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በትዊተር ገጻቸው ለትረስ የእንኳን ደስ አሎት መልእክት ያስተላለፉ ሲሆን ከእንግሊዝ ጋር የበለጠ የተጠናከረ እና ልዩ ግንኙነት እንዲኖራቸው ተስፋ እንደሚያደርጉ ገልጸዋል። አሜሪካኖች በተለይ ደግሞ የባይደን አስተዳደር በእንግሊዝና በአውሮፓ ሕብረት መካከል ምርጫ ላለማድረግ ትልቅ ጥንቃቄ ያደርጋሉ በእውነት የሌለ ምርጫ አድርገው ነው የሚቆጥሩት። የፖለቲካ ተንታኞች እንደሚሉት አዲስ የተሾመ ጠቅላይ ሚኒስትር ስልጣን ሲረከብ ይህን ያህል መጠን ያለው ተግዳሮት ሲያጋጥመው እምብዛም አይታይም። በሄነሪ ሪጅዌል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስምኝሽ የቆየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን። በኢትዮጵያ የሰዓት አቆጣጠር አሁን ከምሽቱ ሁለት ሰዓት ከሰላሳ ስምንት ነው። ቀዳሚው ለዚህ ክፍል ዲሞክራሲ በተግባር የቅርብ ጊዜውን የዩናይትድ ስቴትስ የፖለቲካ ጉዳዮች ይመረምራል። ዲሞክራሲ በተግባር በምሽቱ ቅንብሩ የአሜሪካ የምርመራ ቢሮ ኤፍቢአይ የቀድሞው ፕሬዚዳንት ዶናልድ ትራምፕ ቤት ድንገት ከበረበረ አንድ ወር ተቆጠረ። ፓልም ቢች ፍሎሪዳ የሚገኘው ቆንጆ ቤቴ በርከት ባሉ የፌዴራል ምርመራ ቢሮ ሰዎች ተወሮ ተይዘዋል ብለው ነበር ትራምፕ በዕለቱ ከመንግስት አካላት ጋር ትብብር ካሳየው በኋላ ቤት የመረሩ አስፈላጊና ተገቢ አይደለም ሲሉ አክለዋል። እንግዲህ ይህንን መነሻ በማድረግ የተለያዩ ከጉዳዩ ጋር የተያያዙ ጭብጦችን አዛምዶ እንግዱ ወልዴ ለምሽቱ ዲሞክራሲ በተግባር እንደሚከተለው አሰናድቶታል። የአሜሪካ የምርመራ ቢሮ የቀድሞው ፕሬዝደንት ዶናልድ ትራምፕን ቤት ድንገት ከበረበረ አንድ ወር ተቆጠረ። ፓልም ቢች ፍሎሪዳ የሚገኘው ቆንጆ ቤቴ በርከት ባሉ የፌዴራል ምርመራ ቢሮ ሰዎች ተወሮ ተይዘዋል ብለው ነበር። ትራምፕ በዕለቱ ከመንግስት አካላት ጋር ትብብር ካሳየሁ በኋላ ቤቴን መውረሩ አስፈላጊና ተገቢ አይደለም ሲሉም አክለዋል። በዓመቱ መጀመሪያ ላይ የብሔራዊ መዛግብት አስተዳደር ከፍተኛ ሚስጥር ጭምር የያዙ አስራ አምስት ካርቶን ሰነዶችን በትራምፕ መኖሪያ ቤት ካገኘ በኋላ ጉዳዩን ለፍትህ መስሪያ ቤቱ ሹክ ብሏል። ትራምፕ እነዚህን ሰነዶች ለብሔራዊ መዛግብት አስተዳደር ቢመልሱም መርማሪዎች በመኖሪያ ቤታቸው ባደረጉት ምርመራ ያልተመለሱ ዶሴዎችን በካዝና ውስጥ አግኝተዋል። በእንደ አውሮፓውያን አቆጣጠር 1978 የወጣውና ፕሬዝደንታዊ መዛግብትን የሚመለከተው ደንብ እንደሚገልጸው ፕሬዝደንቶች በስራቸው አጋጣሚ እጃቸው የሚገባው መዛግብት የሕዝብ ንብረት በመሆናቸው ወደ ብሔራዊ መዛግብት አስተዳደር ገቢ መደረግ አለባቸው። ከሁለት ዓመት በፊት በተደረገው ምርጫ ሥልጣናቸውን የተነጠቁት ትራምፕ ነጭም ቤተ መንግሥት ሲለቁ ምስጢራዊ ሰነዶችን ወስደው ፍሎሪዳ ወደሚገኘው ቅንጡ ቤታቸው ደብቀዋል። የፌዴራሉ ምርመራ ቢሮ ባለፈው ወር ባደረገው ድንገተኛ ፍተሻ ምስጢርና ከፍተኛ ምስጢር የሚል ምልክት የተደረገባቸው በመቶ የሚቆጠሩ ገጾች ያሏቸውን 13 ካርቶን ዶሴዎች አግኝቷል። የፍትህ መስሪያ ቤቱ በትረምፕ እጅ ተገኝቷል የተባሉ ምስጢራዊ ዶሴዎችን ከመመርመሩ በተጨማሪ በፈረንጆቹ ጥር 6 2021 የተፈጸመውን የምርጫ ውጤት ለመገልበጥ የተደረገውን ሙከራም በመመርመር ላይ ነው። የአሜሪካ ምክር ቤት አንድ ኮሚቴ በማቋቋም ካለፈው የካቲት ወር ጀምሮ ምስክሮችን ሲያደምጥ ቆይቷል። የትረምፕ አስተዳደር ውስጥ ይሰሩ የነበሩ ባለስልጣናት ሳይቀሩ በቀድሞ አለቃቸው ላይ መስክረዋል። ከነዚህ ሁለት ምርመራዎች በተጨማሪ በአውሮፓውያን አቆጣጠር 2024 ለመጪው ፕሬዚደንትነት ምርጫ እንደገና ለመወዳደር በሚሽው ዶናልድ ትራምፕ ላይ እየተካሄደ ያለ ሌላ ሶስተኛ ምርመራ አለ። ጆርጂያ ግዛት በሚገኙ አቃቤ ሕግ በመካሄድ ላይ ያለው ይህ ምርመራ ምርጫ ለማጭበርበር በማሰብ ሰዎችን ትብብር ጠይቀዋል በሚል ነው። ነገሩ እንዲህ ነው። ባለፈው በተካሄደው ምርጫ ወቅት ቆጠራው በመካሄድ ላይ ያለ ፕሬዚዳንቱ ስልካቸውን አንስተው በመደወል የጆርጂያ ግዛት የምርጫ ከፍተኛ ባለስልጣንን 11780 ድምፆችን ፈልገው እንዲጨምሩላቸው ጠየቁ። የዚህ ስልክ ንግግር ተቀድቶ የነበረ በመሆኑ በኋላ ይፋ ተደርጓል። 11780 ያሉትም ባይደን ያሸነፉበትን ድምፅ ብዛት በአንድ ለመብለጥና ጆርጂያን ለማሸነፍ ነው ተብሏል። So, look, all I want to do is this. I just want to find... ብበል ይህን ነው ማድረግ የምፈልገው። አስራ አንድ ሺህ ሰባት መቶ ሰማንያ የመራጭ ድምፆችን ማግኘት እፈልጋለሁ አሁን ካለን በአንድ የሚበልጥ ማለት ነው። ምክንያቱም የግዛቱን ምርጫ አሸንፈናል። የግዛቱን ምርጫ ማሸነፋችንም ለሀገራችን የሚበጅ ነው። ስህተታቸውን ለማመናቸው ወይም በፈለግከው ስም ልጠራው ትችላለህ። የመራጩን ድምፅ ቁጥር እንደገና ብናየው እንደማስበው ማሸነፋችን ግልጽ ነው። አሳምረን ነው ጆርጂያ ላይ ያሸነፍ ነው። ምክንያቱም ቢያንስ ሁለት ወይም ሶስት ከ250 ሺህ እስከ 300 ሺህ የሚደርሱ የመራጮች ድምፅ ምስጢራዊ በሆነ መንገድ ወደ ድምፅ ሳጥኑ ተጨምረዋል። አብዛኛውም ፉልተን አውራጃ ውስጥ ነው የተፈጸመው፣ በሚገባ ቁጥጥር አልተደረገበትም። እንደሚመስለኝም ፊርማዎቹን እንደገና ብታጣሩ ቢያንስ ሁለት መቶ ሺህ የሚሆኑ የተጭበረበሩ ፊርማዎች ታገኛላችሁ። ዋናው ጉዳይ ቁጥሩን ብትደምሩት ሶስት መቶ ሺህ የተጭበረበሩ ድምፅ የተሰጠባቸው ወረቀቶች ታገኛላችሁ። ሌላው ደግሞ ይህ እንኳን እውነት ሊሆንም ላይሆንም ይችላል። በፉልተን አውራጃና ሌሎችም አካባቢዎች ዛሬ ጠዋት የሰማነው ነው። ድምፅ የተሰጠባቸውን ወረቀቶች እያቃጠሉ ነው፣ እየቀደዱ በመጣል ላይ ናቸው። ለቁጠራ የሚውሉትን ቁሳቁሶች በመንቀል ላይ ናቸው መሳሪያዎቹ መቀየራቸው ህገ ወጥ ድርጊት ነው ቀደውታል ነው የተባለው ሶስት ፓውንድ ሶስት መቶ ሺ ፓውንድ የሚመዝን የድምፅ መስጫ ወረቀት ነው የቀደዱት ይህ ዛሬ የደረሰ ሪፖርት ነው እናም አሳዛኝ ሁኔታ ነው በጆርጂያ ግዛት የሚገኝ አቃቤ ህግ ይህን የድምፅ ማስረጃ ይዞ ለትረምፕ ሶስተኛ የሆነውን እና በመንግስት የሚደረግ ምርመራን በማካሄድ ላይ ነው ትራምፕ ነጩን ቤተ መንግስት ሲለቁ ምስጢራዊ ዶሴዎችን ፍሎሪዳ ወደሚገኘው ቤታቸው ወደ ወሰዱበት ጉዳይ ስንመጣ ባለፈው ሳምንት ይፋ ከሆነውና የፍትህ መስሪያ ቤቱ ባስገባው የክስ ፋይል ላይ ተያይዘው ከቀረቡት ፎቶዎች አንዱ ምስጢር የሚል ምልክት የተደረገባቸው ሰነዶች ወለሉ ላይ ተበትነው ይታያሉ። ቪኦኤ ያነጋገራቸው ባለሙያዎች እንደሚሉት ሰነዶቹ ምስጢር የያዙ መሆናቸውን ፎቶዎቹ ከበቂ በላይ አሳይተዋል። ኪምበርሊ ዌሊ በአሜሪካ ዩኒቨርሲቲ የህግ ፕሮፌሰር ናቸው። ፎቶው ጥርት አድርጎ በግልጽ እንደሚያሳየው በሰነዶቹ የውጭ ሽፋናቸውም ላይ በተደረገው ምልክት መሰረት እነዚህ ዶሴዎች ሚስጥራዊ መረጃ የያዙ ናቸው። በዚህ ላይ ምንም ጥርጥር የለም። ትራምፕ የሚሉት ሚስጥራዊነታቸው እንዲያበቃ አድርግ ያለሁ ነው ነገር ግን ሚስጥራዊነታቸው ማብቃቱን የሚገልጽ ምልክት አልተደረገባቸውም። ያ በግልጽ ካልተቀመጠ ሚስጥራዊ ነው አይደለም የሚለውን ሰው ማወቅ አይችልም። ባለፈው ሰኔ አንድ የትረምፕ ጠበቃ በቀድሞ ፕሬዝደንት እጅ ያሉ ዶሴዎችን በሙሉ ለመንግስት ተመልሰዋል ካሉ በኋላ እኒሁ ጠበቃ መልሰው የፌዴራል ምርመራ ቢሮ ሰዎች ዶሴዎችን እንዳያዩ ለመከላከል በመሞከራቸው መርማሪዎቹ ምናልባት የቀረ ሳይኖር አይቀርም በሚል የትረምፕን መኖሪያ ድንገት ፈትሸዋል። የትራምፕ ጠበቃ ነገሩን ለመሸፋፈን መሞከራቸው ለእርሳቸውም ሆነ ለትራምፕ አደገኛ መሆኑን በብሔራዊ የጸጥታ ጉዳይ ላይ ጠበቃ የሆኑት ብራድሊ ሞስ ይናገራሉ። ጉዳዩን የከፋ የሚያደርገውና እንደሚመስለኝም በወንጀል ጥፋተኛ ሊያስብሎ የሚችለው እንዳይታይ ለመከላከል መሞከራቸው መደበቃቸው ማደናቀፋቸውና፣ በማራላጎ መኖሪያ ቤታቸው ውስጥ ያስቀመጧቸውን ዶሴዎች ቦታ መቀያየራቸው፣ በሰኔ ወር ለኤፍቢአይ ተጨማሪ ሰነድ የለም ብለው ምለው መናገራቸውና ኤፍቢአይ ግን የትራምፕ ሰዎች የደበቋቸውን ተጨማሪ ዶሴዎች ማግኘቱ ናቸው። ባለፉት ጥቂት ሳምንታት እና ወራት ወደ ተከሰቱት ጉዳዮች ስንመለስ የፌዴራሉ ምርመራ ቢሮ ባለፈው ወር ባደረገው ድንገተኛ ፍተሻ ከፍተኛ ምስጢር የያዙ ዶሴዎች እንዳገኘ ሲገልጽ፣ ትራምፕ በበኩላቸው ዶሴዎቹን ከምስጢራዊነት ወደ ተራፋይል ደረጃ እንደመደቧቸው እና በአስተማማኝ ካዝና ውስጥ እንዳስቀመጧቸው ተናግረዋል። ቤታቸው በመንግስት ሰዎች በተፈተሸ ማግስት አጋጣሚውን በመጠቀም ትራምፕ ወደ ገንዘብ ማሰባሰብ ገብተዋል። የፌዴራሉ ምርመራ ቢሮ ባለፈው ሳምንት እንዳስታወቀው በዶናልድ ትራምፕ ቤት ላይ በተደረገ ድንገተኛ ፍተሻ 11000 የመንግስት ሰነዶችንና ፎቶዎችን በተጨማሪም 48 ሚስጥራዊ የሚል ምልክት ያለባቸው ግን ባዶ ክላሴሮችን አግኝቷል። ትናንት በዋሽንግተን ፖስት በወጣው ሪፖርት መሰረት ደግሞ ከተገኙት ዶሴዎች አንዳንዶቹ የኒኩሌር አቅምን ጨምሮ የሌላ ሀገርን ወታደራዊ ምስጥር የያዙ ናቸው። ሪፖርቱ አክሎም ዶሴዎቹ እጅግ ምስጢራዊ ከመሆናቸው የተነሳ ከፍተኛ ምስጢራዊ ሰነዶችን ማየት የሚችሉ የአገሪቱ የብሔራዊ ደህንነት ከፍተኛ ባለሥልጣናት እንኳ የማያውቋቸው ጉዳዮችን የያዙ እንደሆነ ዘግቧል። ዋሽንግተን ፖስት ወሬውን ለጉዳዩ ቅርበት ካላቸው ወገኖች ማግኘቱን ቢጠቅስም የኒኩሌር ምስጢሯ ሰነዶቹ ውስጥ ተገኝቶባታል የተባለችውን ሀገር በስም አልጠቀሰም። ትራምፕ ግን ይህን ወዲያውኑ አስተባብለዋል። የኒኩሌር መረጃ የያዘ ሰነድ አለ የሚባለው ቅጥፈት ነው ኤፍቢአይ ቤቴን ሲበረብር ለምን ከነ ጠበቆች ጋር አብሮ አልፈተሽም? የሌለ ማስረጃ አምጥቶ ያለ ለማስመሰል ሆን ብሎ እዛ ተገኘ ለማለት ነው ብለዋል። ይህ በእንዲህ እንዳለ በትረምፕ የተሾሙ አንድ የፌዴራል ዳኛ የግል ልዩ መርማሬ በማራላጎ የተገኙ የተባሉትን ዶሴዎች ይልኝ ብለው ትረምፕ ያቀረቡትን ጥያቄ ሰኞ ዕለት ተቀብለዋል። የ41 ዓመቷ ፌዴራል ዳኛ አይሌን ካነን ውሳኔ ያልተለመደ በመሆኑ በሌሎች የሕግ ባለሙያዎች ተብጠልጥሏል። የወንጀል ምርመራውንም ያዘገየዋል የሚል ስጋት አስከትሏል። በዚህ ሁሉ መሃል ግን ሶስት ምርመራ በመንግስት እየተካሄደባቸው ያሉት ዶናልድ ትራምፕ ክሶችን ሁሉ ያስተባብላሉ። የተቀነባበረ ዘመቻ እየተካሄደባቸውና ጉዳዩ ፖለቲካዊ መሆኑን ደጋግመው ይገልጻሉ። በሚሊዮን ከሚቆጠሩ ደጋፊዎቻቸውም በሚሊዮን የሚቆጠር የገንዘብ መዋጮ ይሰበስባሉ። እንግዲህ፣ ወልዴን ለምሽቱ ዲሞክራሲ በተግባር ዝግጅቱ አመሰግናለሁ። አድማጮች የምሽቱ የመጨረሻ ዝግጅት ኢትዮጵያውያን በአሜሪካ ነው። ባለፈው ቅዳሜ ቨርጂኒያ ውስጥ ሶስተኛ ዓመታቸውን ያከበሩት ድንበር የለሽ የሀረር ልጆች ልጆች የተባሉ ሀረር ውስጥ ለሚገኙ የአንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤቶች የሚሰጡትን ድጋፍ አጠናክረው መቀጠላቸውን ተናግረዋል። የአሜሪካ ድምጽ ያነጋገራቸው የማህበሩ ቡድን አባላትም የመጠጥ ውሃ ጉድጓዶችን እያስቆፈሩ ኮምፒውተሮችን ጨምሮ ሌሎች የትምህርት መርጃ መሳሪያዎችን እየላኩ መሆኑንም ለአሜሪካ ድምፅ ገልጠዋል በስፍራው ተገኝቶ የነበረውን ስነ ስርዓት የተከታተለው ባልደረባችን ደረጀ ደስታ ተከታዩን አሰናድተዋል። እኔ የድንበሬልሽ የሀረር ልጆች ማህበር የሀረር ተወካይ ነኝ፤ እና እነዚህ ልጆች ያቋቋሙት ማህበር ድንበሬልሽ የሀረር ልጆች ማህበር በሀረር ከተማ በሚገኙ ትምህርት ቤቶች ላይ ከፍተኛ የሆነ የልማት ስራን እየሰሩ ነው ያሉት በስድስት ትምህርት ቤቶች ጥልቅ የውሃ ጉድጓድ አስቆፍረዋል። ሀረር እንደሚታወቀው የውሃ ችግር ያለበት ከተማ ስለሆነ አሁን ካለው የጤና ችግር አንጻር ህጻናት ጤናቸው ተጠብቆ እጃቸውን ታጥበው ውሃም ማግኝተው ወደ ትምህርት ቤት እንዲገቡ የሚያስችል ስራ እየሰሩ ነው ያሉት ጥልቅ የውሃ ጉድጓድ ቁፋሮ በስድስት ትምህርት ቤቶች እያካሄዱ ነው የሚገኙት። ሌላው በሀረር ከተማ ለሚገኙ እና በአካባቢው ለሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች መገልገያ የሚሆን ላፕቶፖችን ሰጥተውናል። እሱንም ተረክቤ ባለፈው አመት። ይህም ምስክርነት የነገሩን በሀረር ከተማ የሚገኙት የማህበሩ ተወካይ መምህር ፈቃዱ ተሰማ ነበሩ። ከነዚህ ፕሮጀክቶች በስተጀርባ ያሉት የድንበር የለሽ የሀረር ልጆች ማህበር አባላት ስራቸው በዚህ ያበቃ ሳይሆን ገና መጀመራቸው መሆኑን ይገልጻሉ በዚያ መሰረት ባለፈው ቅዳሜ ሶስተኛውን አመታዊ ስብሰባቸውን እዚህ ዩናይትድ ስቴትስ ቨርጂኒያ ውስጥ አካሂደዋል። የማህበሩ ቦርድ አባል አቶ ዮሐንስ ደምሴ ስለ እለቱ ዝግጅት አላማ ይህን ነግረውናል። እንደገና በአዲስ ያቋቋም ነው የድንበር የለሽ የሀረር ልጆች ማህበር ሶስተኛው አመታዊ ስምስል ነው እና አላማው አንደኛ ድሮ የተለያዩ የአረር ልጆችን ለማገናኘት ሲሆን፣ ሁለተኛው ደግሞ ሀረር ውስጥ በትምህርት ቤት ደረጃና ውሃ ጉድጓድ በማስቆፈር እስከዛሬ የተሰራውና ወደፊት ደግሞ ልንሰራ ያሰብናቸውን ነገሮች የምንነጋገርበት ቀን ነው። በሚኔሶታ ለዚሁ ዝግጅት ወደ ቨርጂኒያ የመጡት የማህበሩ ቦርድ አባል አቶ ሙሉጌታ አርአያ የውሃ ጉድጓዶቹን በሚመለከት በፕሮጀክት መሪነት እንደሚሳተፉ ነግረውናል። ስለ ዝግጅቱ ዓላማ ተጨማሪ ማብራሪያም ሰጥተዋል። የዛሬው ዝግጅት የሐረት ተወላጆችን ለማሰባሰብና የዚህኑ የድርጅታችንን ዓላማ ተረድተው በምናደርገው ተሳትፎ ውስጥ እንዲሳተፉ ለማድረግ በይበልጥም ደግሞ የውሃው ፕሮጀክት ሰፋ ያለ ጥናት የሚጠይቅ እና ገንዘቦችም ስለሚጠይቅ እያንዳንዱ የሐረት ተወላጅ ሌላውም ኢትዮጵያዊ ይሆን በዚህ ሁኔታ ላይ ተሳትፎ እንዲያደርግ ለማበረታታትና ለመቀስቀስ የታለመ ዓላማ ነው። እና ምንድን ነው እስካሁን ያደረጋችሁት? ማህበሩ ከተጀመረ ጊዜ ጀምሮ ምንድን ነው የተደረገው? እስካሁን የተለያዩ ነገሮችን አድርገናል። በመጀመሪያ የውሃ ጉድጓድ ቁፋሮ የተለያዩ ትምህርት ቤቶች አድርገናል። እስካሁን በዘጠኝ ትምህርት ቤቶች ውስጥ ቁፋሮ ተጀምረዋል። በመንፈሳዊ ትምህርት ቤት፣ በልወራስ መኮንን ትምህርት ቤት፣ በቀላዳምባ አቦከር ጀግኖች፣ እነዚህ ትምህርት ቤቶች ተጠናቀው አልቀዋል። አንዳንዶቹ ደግሞ ስራው ተጠናቆ ፓምፕና ሌሎች እቃዎችን የማስገባት ሁኔታ ብቻ የሚጠብቁ ናቸው። ያሉት ምንድነው? የውሃ ጉድጓድ ሲባል ምንድነው? ሀረር ብዙ ጊዜ የውሃ ችግር ያለባት ከተማ ነች። እኔ ከልጅነት የጀመረ የማስታውሰው ሁኔታ ነው እና ይህ ሁኔታ ሊጀመር የቻለው በአንደኛው ትምህርት ቤት ወይዘሮ ሽምቤት ትምህርት ቤት ውስጥ ሲሎም ኢትዮጵያ የሚባል የመጓዳ ጉድጅት የሆነ ነገር ለመስራት ሄለው አንድ ወጣት ልጅ ይወድቃል፣ ለምሮ ወስቶ ይወድቃል። እና ፓስተሩ እና ባለቤቱ ያንን ልጅ ሆስፒታል ሲወስዱ በዲሃይድሬሽን ያ ሁኔታ እንደተፈጠረ ስለተገነዘቡ ወዲያው ኢሚዲየትሊ ያን ጉድጓድ ማስቆፈራለን ብል ብለው ያንን ጉድጓድ ሌሽም ቤት ትምህርት ቤት አስቆፈሩ። እኛም ያንን ሁኔታ ሰምተን ከነሱ ጋር ግንኙነት ፈጥረን በሌሎቹ ትምህርት ቤቶች ጉድጓድ እንዲቆፈር ለማድረግ ችለናል ማለት ነው። መነሻው ይሄ ነው። አንድ ጉድጓድ ለመቆፈር ምን ያህል ያስፈልጋል? እንግዲህ ባለፉት ጊዜያቶች ስናስቆፍር በአሜሪካን ዶላር ወደ ስድስት ሺህ ዶላር ድረስ ያወጣል። በአሁኑ ጊዜ እንግዲህ ከዛ ከፍ እንደሚል ነው የምንገምተው። ሰባት ሺህ እስከ ስምንት ሺህ ዶላር ድረስ አንድ ጉድጓድ ያስቆፍራል። ሌላው መጥቀስ የምፈልገው ነገር የአር ጉድጓድ ብዙ ጊዜ ተፈጥሮ ድንጋያማ በመሆኑ ለመቆፈር በጣም ያስቸግራል እና በእጅ ነው የሚቆፈረው በመኪና ወይም በማሽን ለመቆፈር አቅሙም አይለንም። በእንደዚህ አይነት ስለሁኔታ ስለምንሰራ ትንሽ ጊዜ ይወስድብናል። ወደ ሌሎቹስ፣ ከውሃ ጉድጓድ ቁፋራ ውጪ ሌላ ምንድን ነው የምታደርጉት? ከውሃ ጉድጓድ ቁፋሮ ሌላ በትምህርት ቤቶች አካባቢ ላፕታፕ የመሳሰሉትን ሌሎች የትምህርት ቁሳቁሶችን እንደ ግሎብ ማፕ የመሳሰሉትን እናቀርባለን ከዚህ በፊትም የተለያዩ ኮምፒውተሮችን ለተለያዩ ትምህርት ቤቶች ሰጥተናል። ማፖችን፣ ግሎብስ ለትምህርት ቤቶች አበርክተናል። እስካሁን የተደረገው ቢያስደስተኝም ገና ብዙ ብዙ የሚደረግ ነገር አለ ይላሉ ሌላዋ የማህበሩ ቦርድ አባል ወይዘሮ ንግስት አርአያ። በጣም ያስደስተኝ አሁን አዳራት ትምህርት ቤት እና ልጆች በእውነት ንጹህ ውሃ እያገኙ ሲታጠቡ ሲሉ እያየናቸው ነው በቪዲዮ እና እሱ በጣም በጣም እጅግ በጣም ያስደስተኛል። ምክንያቱም ውሃ መቸሚያው ህይወት ነው እና በጣም አስፈላጊ ነገር ነው። እና ለአንዳንድም ኮምፒውተር ምናምን የረዳናቸው ናቸው። በተለይ ለሃይ ስኩል ተማሪዎች በጣም ኢምፖርታንት የሆኑ ኮምፒውተር እና ፕሮጀክተርስ ምናምን የሰጣቸው በጣም ያስደስተኛል። እሱ ግን ገና ብዙ ብዙ የሚሰራ ነገር አለ። ማህበሩ ለሁሉም የሐረር ልጆች ክፍት ቢሆንም አብዛኞቹ የቀድሞ የመድኃኔዓለም ትምህርት ቤት ተማሪዎች መሆናቸውን ተነግሮናል። በዕለቱ ታዳሚ ከነበሩ እንግዶች መካከል ወደ አሜሪካ ከመጡ ከ50 ዓመታት በላይ የሆናቸውን አቶ አባተን ብዙዎቹን ጋሽ አባተ የሚሏቸውን እንግዳ አገኘናቸው። የሐረር መድኃኔ ዓለም ትምህርት ቤት ሲቆረቆር ነበሩ። እድሜያቸው ሰማንያዎች ውስጥ። አሁን እዚህ ካገኟቸው፣ እዚህ ከተሰበሰቡት ውስጥ እርስዎ የሚያውቋቸው አሉ? ከበርሶ ተማሪ በነበሩ ጊዜ የነበሩ አሉ? ማንም የለም። ማንም የለም። ሐረር ሄደው ያውቃሉ? በቅርንኮነረን ኢትዮጵያን በአጠቃላይ ብትለኝ የምትለኝ ያየሁት ኢትዮጵያን ከአርባ አራት ዓመት በፊት ነው። አቶ አባተ በማህበሩ አባላት ስራ ግን መደሰታቸውን ይናገራሉ። ማህበሩ ስራ በጣም አደንቃለውኝ። በተለይ በየትምህርት ቤቱ የውሃ ጉድጓዴ እንዲማስና ሰው ንጹህ ውሃ እንዲያገኝ ማድረጋቸው በጣም የሚያኮራ ነው። እንዳውም ራሱ ሆኖም ትምህርት ቤት አሁን በቅርቡ ነወይት ጉድጓዱ ተሰርቶ ያለቀው ነው ሲሉ የሰማሁት። ራሱ ሆኑ ትምህርት ቤት ደግሞ አስተማሪ ነበርኩኝ። ሶስት አመት አስተምር ነበር። እኔም ራሴ ከዛ ነው ጉራጅቤት አርጌ አረምዳሪያ የገባሁት። እና በጣም በየቦታው ነው ይህንን የሚሰሩት። እና ትልቁም ነገር ነው እኔ ይሄ ሶሻል አክቲቪስት ሆነው እንደዚህ ሲሰሩ አደንቃሉ። አሁን ፖለቲካው ሰላም ኢትዮጵያ በሌለበት ጊዜ ይህንን ማድረግ መቻላቸው የሐረር ልጆች በጣም አደንቃቸዋለሁ፣ ደስ ብሎኛል። በጣም ተወልደው ያደጉት ሐረር ውስጥ ሸንኮር እየተባለ በሚጠራው አካባቢ መሆኑን የሚገልጹት የማህበሩ ምክትል ፕሬዚደንት ማዕሾ አብርሃ ደግሞ ከአትላንታ ነው የመጡት። ከተማሪ ቤት ጓደኞችና አብሮ አደጎች ጋር ለመሰባሰብ ከሚሰጣቸው ደስታም ሌላ ያደጉበትን ማህበረሰብ ወደ ኋላ ተመልክቶ የመርዳትን አስፈላጊነት ነግረውናል። ስለ ማህበሩ እንቅስቃሴም ይህን ብለዋል። ይህንን ዝግጅት እንግዲህ የዛሬ ዓመትም ኦሃዮ ላይ አዘጋጅተን ነበርና ዓመት ሙሉ ፕላን አድርገን እንግዲህ አሁን ከያገሩ ከያቅጣጫው ከብዙ ቦታ የመጡ የሐረር ልጆች አሉ። እኔም ከእነሱ ጋር ብሬ እዚህ ፕሮግራም ላይ በመሳተፍ ነው የመጣሁት እና እዚህ በመገኘቴ በጣም ደስ ብሎኛል። ብዙ አብረኝ የተማሩ ያደጉ የሐረር ልጆችን አግኝቻለሁ እና ወደፊቱም እንግዲህ ለዓላማችን እንዲሳካሚ የሚያገለግሉን ብዙ ፕሮግራሞችን፣ ሃሳቦችን እና የማቴሪያል ሰፖርት እናገኛለን የሚል ተስፋ አለኝ እና እዚህ በመገኘቴ በጣም ደስ ብሎኛል። ማህበራችሁ ምን አድርጓል እስካሁን? ማህበራችን እንግዲህ እስካሁን እንትን የተኮረው የውሃ ጉድጓድ ለመቆፈር ነው፣ ሀረር ለሚገኙ ተማሪዎች። በሀረር ውስጥ ከፍተኛ የውሃ እጥረት አለ እና ለስፔሻሊ ደግሞ ትምህርት ቤቶች የውሃ እጥረት አለባቸው እና ለሀረር ከተማ ለሚገኙ ስድስት የሚሆኑ ትምህርት ቤቶች የውሃ ጉድጓድ አስቆፍረናል። አሁንም ስራቸው የተጀመሩ ቁፋሮች አሉ፣ በማጠናቀቅ ላይ አሉ እና ሌሎችም ቀሪዎች ትምህርት ቤቶች ጉድጓድ ውሃ ያስፈልጋቸዋል። ለእነሱ ደግሞ ውሃ ለማቅረብ ነው አላማችን ቁፋሮን። ከዛ በተጨማሪ ደግሞ ሌሎችም የትምህርት ቁሳቁሶችን ለትምህርት ቤት ለምሳሌ የትምህርት ቤት ዋይትቦርድ፣ ግሎብ፣ ማስመሪያ የመሳሰሉትን ለተማሪዎች ገዝተን ኮምፒውተር አበርክተናል። እንደዚሁም ደግሞ ለክሊኒኮች አረዳሉ፣ ክሊኒኮች የሕክምና መሳሪያዎች፣ ዲያቤቲክ መድኃኒቶች፣ መርፌ የመሳሰሉትንም እዚህ አካባቢ ካሉ እንትኖች ሰብስበን፣ ደጓሚዎች ሰብስበን ልከናል እና በእነዚህ በእነዚህ አይነት መልኩ ነው እንግዲህ ለማህበረሰቡ እየረዳን ያለ ነው እና አላማችንም በትምህርት ቤት እና አካባቢ በእለቱ በተካሄደው ዝግጅት ከነበረው ሁኔታ ጥቂቱን አቶ ዮሐንስ እንደሚከተለው ይገልጹታል። እንግዲህ የዛሬው ዝግጅት ያው ከመገናኘት ያልተያየ ሰው ከመተያየት በላይ ሪፖርት አቀረብን፣ እስከዛ የተሰራው ወደፊት ደግሞ ምን እንዳሰብን ሪፖርት አቀረብን። ሌላ ደግሞ የገንዘብ ማሰባሰብ ያደረግን፣ አሁንም እንዳውም ኦክሽን እየተካሄደ ነው ያለው እና አንድ ቤተሰብ እንደው አንድ ጉድጓድ ሙሉን ወንድማማች ናት ማማሾች ናቸው እናስቆፍራለን ብለው ፕሌጅ አደረጉ ማለት ነው። የማህበሩ ተጋባዥ እንግዳ በመሆን ፕሮፌሰር ሀይሉ ክንዴና ዶክተር ጥበበ እሸትም ከያሉበት ሆነው የማህበሩን አገልግሎት ማስፋት ስለሚቻልበት ሙያዊና ጥናታዊ ንግግሮቻቸውን አሰምተዋል። በዝግጅቱ ወቅት የገቢ ማሰባሰቢያ የተካሄደ ሲሆን በጨረታ የቀረቡም ስዕሎችም ተሸጠዋል። በዚህ ዝግጅት የተጠናቀረውን ሙሉ ዘገባ በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን፣ አመሰግናለሁ። አድማጮች ለምሽቱ ያዝ ነውም እዚህ ላይ ያበቃ።